የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የመጀመሪያው አሁን ያሉበት ካምፕ የግለሰቦች ፋብሪካ የመንግስት ቦታ ይ ከተማ አስተዳደሩ እንዲሰጠን ጠይቀናል። በፕሮሰስ ላይ ነው። እሱም ቢሆን ብዙ ሰው አይዝም። ምናልባት ወደፊት እንጨምራለን የሚል ካልሆነ በስተቀር ቦታ የለም፣ ምግብ የለም። መሰረታዊ ነገሮች ስለሌሉ እነዚህ በሌሉበት ሰውን መቀበል ተገቢነት አይኖረውም። በደብረ ብርሃን ከተማ ከንቲባ ጽህፈት ቤት የተፈናቃዮች ጉዳይ አስተባባሪው አቶ አንተነ ገብረ እግዚአብሔርን ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል። የዓለም ማኅበረሰብ ለሶማሊያ ስደተኞች እርዳታ እንዲያቀርብ ተጠየቀ። የዚህም ዝርዝር ደርሶናል በመጽሔት ክፍለ ጊዜ ይቀርባል። ረቡዕ የካቲት 15 2015 ዓ ም ጤና ይስጥልኝ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ለቅንብሩ ብርሃን እንዲሁም ደግሞ ብል ብራድሊ ለምህንድስናው ተሰይመዋል። ዜናውን የሚያሰማን እንግድ ወልዴ ነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግድ ወልዴ ነኝ። በአልሸባብ ለሰባት ሰዓታት በአንድ የመኖሪያ ሕንፃ ላይ የተፈጸመውን እገታ እንዲያበቃ ማድረጋቸውን የሶማሊያ ጸጥታ ኃይሎች አስታውቀዋል። በምስራቅ ሞጋዲሹ በሚገኝ የጦር ጉዳተኞች ማገገሚያ ላይ በተፈጸመው እገታ አስር ሰዎች በአልሻባብ ተዋጊዎች መገደላቸውንና ሰባት ሌሎች ደግሞ መቁሰላቸውን የሶማሊያ የማስታወቂያ ሚኒስቴር ገልጿል። ሟቾቹ በማዕከላዊ ሶማሊያ በአልሸባብ ላይ በተደረገው ዘመቻ የተጎዱ እንደነበር ታውቋል። ሟቾቹን ሰማዕት ብሎ የገለጸው የሚኒስቴሩ መግለጫ ግድያውን የፈጸሙት አራት የአልሸባብ አባላት መገደላቸውን አስታውቋል። በሌላ በኩል ደግሞ በማዕከላዊ ሸበሌ ክልል በተደረገ ዘመቻ 42 የአልሻባብ ተዋጊዎች መገደላቸውን የሶማሊያ መንግሥት አስታውቋል። 30 ሰዓታት በፈጀው ዘመቻ የመንግስት ኃይሎች፣ የአካባቢው ተዋጊዎች እንዲሁም ዓለም አቀፍ አጋሮች መሳተፋቸውን የማስታወቂያ ሚኒስቴሩ መግለጫ አመልክቷል። ይህ በእንዲህ እንዳለ የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም የሶማሌላንድ ሰራዊት አባላት ከሚሊሻ ቡድኖች ጋር ትናንት ማክሰኞ ተጋይተው እንደነበር የአካባቢው ባለሥልጣናት የሟቾቹን ቁጥር ሳይጠቅሱ ተናግረዋል። በእንደ አውሮፓን አቆጣጠር 1991 ከሶማሊያ ተገንጥላ ነፃነቷን ያወጀችው ሶማሌላንድ በቀጠናው የሰላም ደሴት ተደርጋ የምትቆጠር ነበረች። በቅርብ ወራት ውስጥ ግን የፖለቲካ አለመረጋጋት እየታየባት ሲሆን የተባበሩት መንግሥታት ድርጅት እንደሚለው ከሆነ በዚህ ወር መጀመሪያ ላይ 20 የሚሆኑ ሰዎች በመንግሥት ኃይሎችና በሚሊሺያዎች መካከል ላስ አኖድ በተባለችው አጨቃጫቂ ከተማ ላይ በተደረገ ግጭት ተገድለዋል። የተኩስ ማቆሙን ለማፍረስ በማቀድ የታጠቁ ቡድኖች በሎስ አኖድ በሚገኝ የሶማሌላንድ ብሔራዊ ጦር እዝ ላይ ጥቃት ከፍተዋል ሲሉ የሶማሌላንድ ባለሥልጣናት ትናንት ማክሰኞ ከሰዋል። በሎስ አኖድ የሚገኙና አብዲካሪን አሊ ኑር የተባሉ ባህላዊ መሪ ግን በተቃራኒው የሶማሌላንድ ብሔራዊ ጦር አዲስ ጥቃት ከፍቷል ሲሉ መናገራቸውን የኤኤፍፒ ዜና ወኪል ዘግቧል። አብዛኞቹ ነዋሪዎች አካባቢውን ለቀው መውጣታቸውንና የመብራትና ውሃ እጥረት እንዳለም አሊ ዶክስ አዳ የተባሉ የአካባቢው ነዋሪ ተናግረዋል። የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባለፈው ሳምንት ባወጣው መግለጫ የተኩስ ማቆም ቢታወጅም ከፍተኛ ውጊያ እየቀጠለ መሆኑን አስታውቋል። ከ185000 በላይ ሰዎች መፈናቀላቸውንም ቢሮው ይፋ አድርጓል። በኬንያ የሚገኙ ተመራማሪዎች በተለያየ የአየር ጠባይ ውስጥ የወባ በሽታን ልታስተላልፍ የምትችል ትንኝ ማግኘታቸውን ገልጸው ይህ በተቀጽላ ሊመጣ የሚችለውን በሽታ በመከላከል የተገኘውን መሻሻል ሊጎዳ እንደሚችል አመልክተዋል። የኬንያ የሕክምና ምርምር ተቋም ባወጣው መግለጫ ህብረተሰቡ የወባ መከላከያ አጎበር እንዲጠቀምና ትንኞቹ የሚራቡባቸውን አካባቢዎች እንዲያጸዳ አሳስቧል። መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ ልኳል ደረጀ ደስታ ያቀርበዋል ኬንያ በቀጠናው እንደ ኤሮፓ አቆጣጠር ከ2012 ጅቡቲ ውስጥ ከተገኘው ወዲህ ሌላ አዲስ የወባ አስተላላፊ ትንኝ ተሸካሚ ማግኘቷን አስታውቃለች አዲሱ የወባ አስተላላፊ ትንኝ አኖፌለስ ስቴፌንስ የሚባል ሲሆን ፓላስሞዲየም ቪቫክስ የተሰኘውን ገዳይ የወባ በሽታ አስተላላፊ ተውሳክ ተሸካሚ መሆኑ ተመልክተዋል የኬንያ ሕክምና ምርምር ተቋም ዋና ተመራማሪ በርናድስ ኦጉቱ ትንኝቷ ኢትዮጵያና ደቡብ ሱዳን ውስጥ ከታየች በኋላ በአገሪቱ ውስጥ የተከሰተችው ወዲያውኑ እንደነበር ገልጸዋል። የወባ በሽታ በዓመት 229 ሚሊዮን ሰዎችን የሚያጠቃ ሲሆን ከ400 ሺህ በላይ ሰዎችን እንደሚገድልም የዓለም ጤና ድርጅት መረጃ ያመለክታል። በአፍሪካም በየአመቱ ሩብ ሚሊየን የሚደርሱ ህጻናት በትንኝ ወለድ በሽታ እንደሚሞቱ ሲገለጽ ከዚህ ውስጥ ከ10 ሺህ በላይ የሚሆኑት በኬንያ ውስጥ የሚገኙ መሆኑ ተገልጸዋል። ኦጉቱ በተለይ የአካባቢ ይዞታ አስተዳደራቸው ደካማ በሆኑ ከተሞች አካባቢ ትንኞቹ ሊራቡ ይችላሉ በሚል በከተሞች ውስጥ ለሚኖሩ ሰዎች ያላቸውን ስጋት ይገልጻሉ። ስለዚህ ይህ ቫይረስ ውሃው ንጹህ ባልሆነባቸውና አስተላላፊ በሆኑ ከተሞች አካባቢ ሊሰነብት በመቻሉ ሰዎች እንዲጨነቁ አድርጓል። ለጊዜው በምን ያህል መጠን እንደሚስፋፋ ምን ተጽዕኖ ሊያስከትል እንደሚችል መቆጣጠርና ማየት ይኖርብናል። እንደ ተመራማሪዎቹ ገለጻ ህዝቡ ትንኝ መከላከያ መረቦች ወይም አጎበር የመሳሰሉትን መሳሪያዎች በመጠቀም የአካባቢ ጽዳትና የንጽህናን ስርዓት መጠቀሙን መቀጠል አለበት ብለዋል። የዓለም ጤና ድርጅት እንደ ኤሮፓ አቆጣጠር በ2021 ያጸደቀው ክትባት ከአምስት ወር እስከ ሁለት ዓመት ክልል ላሉ ህጻናት ላይ የሚታየውን የሞት መጠን መቀነሱም ተመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ናይጄሪያውያን አገሪቱን ለስምንት ዓመታት የመሩትን ፕሬዚደንት መሐመዱ ቡሃሪን ለመተካት በመጪው ቅዳሜ ምርጫ ያደርጋሉ። የቡሃሪን ወንበር ለመውሰድ 18 እጩዎች የቀረቡ ቢሆንም ተንታኞች ግን ሦስት ከፍተኛ ተፎካካሪዎች እንዳሉ በመናገር ላይ ናቸው። ባለጸጋውና የቀድሞ ምክትል ፕሬዚደንት የ76 ዓመቱ አቲኩ አቡበከር ቀዳሚ ተፎካካሪ እንደሆኑ ይነገርላቸዋል። የተቃዋሚው ሕዝባዊ ዲሞክራሲያዊ ፓርቲው አቲኩ አቡበከር ከዚህ በፊት አምስት ጊዜ ሞክረው ሳይሳካላቸው ቀርቷል። አሶ ሮክ የተሰኘውን የፕሬዚደንቱ ቤተ መንግሥት ለመቆጣጠር ለስድስተኛ ጊዜ እየሞከሩ ነው። የሰባ ዓመቱ ቦላ ቲንቡ ኦል ፕሮግሬስቭ ኮንግረስ የተሰኘውን ፓርቲን በመወከል ቀርበዋል። ቲንቡ የሌጎስ የቀድሞ አገረ ገዢ ሲሆኑ የከተማ ልጅ፣ አንዳንድም የሌጎስ የነፍስ አባት ሲሉ ጠሯቸዋል። የሠራተኛ ፓርቲውና የ60 ዓመቱ ፒተር ኦቢ በወጣቶች ዘንድ ተወዳጅ ናቸው። ደጋፊዎቻቸው ማኅበራዊ ሚዲያውን በሚገባ የሚጠቀሙ ሲሆን ኢኮኖሚውን ሊያሻሽሉ የሚችሉ ጥርሳቸው ብቻ እንደሆኑ ይናገራሉ። ናይጄሪያውያን በተጨማሪም በቀዳሚው ምርጫ የተወካዮች ምክር ቤትንና የሕግ መወሰኛ ምክር ቤትን አባላት ይመርጣሉ። ናይጄሪያውያን የሚመርጡት አገሪቱ በአክራሪዎችና ተገንጣዮች ጥቃት እየደረሰባት የተዳከመ ኢኮኖሚ ባለበትና ድህነት በተንሰራፋበት ወቅት በመሆኑ ለለውጥ ያለው ጉጉት ከፍተኛ ነው ተብሏል። ከቻይናና ከደቡብ አፍሪካ ጋር በምታደርገው የባህር ኃይል ምምድ ወቅት ሃይፐርሶኒክ ሚሳይሏን ለሙከራ እንደማትተኩስ ሩሲያ አስታውቃለች። የሩሲያ መንግሥት መገናኛ ብዙኃን ከዚህ ቀደም አገሪቱ ሚሳኤሉን ለሙከራ እንደምትተኩስ ገልጸው ነበር። ለአስር ቀናት በሚካሄደው የባሕር ላይ ልምምድ ወቅት ዚርኮን የተሰኙት ሱፐርሶኒክ ሚሳይሎችን ሩሲያ ለሙከራ እንደማትተኩስ ኦሌግ ግላዲኪ የተባሉ ከፍተኛ የሩሲያ የባሕር ኃይል ባለስልጣን መናገራቸውን ሮይተርስ ዘግቧል። በምናደርገው ልምምድ ውስጥ ምንም ምስጢር የለም ሲሉም ተደምጠዋል ሞሲ ሁለት ብለው በሰየሙት ልምምድ ከሚሳተፉት በርካታ መርከቦች መካከል አድሚራል ጎርሽኮቭ የተሰኘው የሩሲያ መሳሪያ ተሸካሚ መርከብ እንደሚገኝበት ታውቋል። በኬፕ ታውን ደቡብ አፍሪካ የሚገኙ ዩክሬናውያን መልህቁን ወደ ጣለው የሩሲያ የጦር መርከብ ጀልባቸውን በማስጠጋት ባለፈው ሳምንት ተቃውሟቸውን ገልጸዋል። ልምምዱን በማድረጓ ደቡብ አፍሪካ በዩክሬን ላይ የተፈጸመውን ወረራና ጦርነት እንደምትደግፍ ይቆጠራል የሚል ነቀፌታ ከያቅጣጫው በመሰማት ላይ ነው። ደቡብ አፍሪካ ገለልተኛ መሆኑን በመምረጥ ሩሲያ በዩክሬን ላይ የፈጸመችውን ወረራ ከማውገዝ ተቆጥባለች። ጦርነቱ በንግግር እንዲፈታም ጠይቃለች። ባለፈው ሰኞ በቱርክና በሰሜን ምዕራብ ሶሪያ በድጋሚ የተከሰተው ርዕደ መሬት የረድኤት ሠራተኞችን ስጋት ላይ በመጣሉ በመቶ ሺህ ለሚቆጠሩ ሰዎች ምግብ የማከፋፈሉን ሥራ አወሳስበዋል ሲል የተመድ የምግብ ፕሮግራም ፋኦ አስታውቋል። የረድኤት ሠራተኞቹ እጅግ ቀዝቃዛ በሆነው በዚህ ወቅት መኪናቸው ውስጥ እያደሩ ምግብ የማደረስ ሥራቸውን ለማከናወን እየጣሩ ነው ሲል የምግብ ፕሮግራሙ አስታውቋል። ፕሮግራሙ ለሠራተኞቹ ማረፊያ አዘጋጅቶ የነበረ ቢሆንም ሰኞ ዕለት የተከሰተውና በሬክተር መለኪያ 6.4 የሆነው ርዕደ መሬት እንደገና ወደ ውጪ እንዲወጡ እንዳደረገ የምግብ ፕሮግራሙ ኃላፊዎች ተናግረዋል። በሰኞ የመሬት መናወጥ ስምንት ሰዎች መሞታቸው ተነግሯል። ንዝረቱ በጆርዳን፣ እስራኤል፣ ሌባኖስና ግብፅ ተሰምተዋል። ከሁለት ሳምንት በፊት በቱርክና በሶርያ በደረሰው መናወጥ 45,000 ሰዎች መሞታቸው ታውቋል። የእስራኤል ጦር በዌስት ባንክ ዛሬ ባደረገው የቀን አሰሳ 10 ፍልስጤማውያን ሲገደሉ 102 የሚሆኑት ደግሞ መቁሰላቸውን የፍልስጤን ባለሥልጣናት አስታውቀዋል። በቀን በተፈጸመውና ፍልስጤማውያንን ለመያዝ በተካሄደው አሰሳ አንድ የ72 ዓመት አዛውንትም ከሟቾቹ አንዱ መሆናቸውን የፍልስጤም የጤና ጥበቃ ሚኒስቴር አስታውቋል። አሰሳው የተደረገው ተደጋጋሚ ወታደራዊ እንቅስቃሴ በሚታይባት ናብለስ በተሰኘችው ከተማ ሲሆን፣ የእስራኤል ሰራዊት ስለ አሰሳው ማረጋገጫ ቢሰጥም ተጨማሪ መረጃ ከመስጠት ግን ተቆጥቧል። በዌስት ባንክና ምስራቅ ኢየሩሳሌም በዚህ ዓመት ከታዩት እውከቶች ከፍተኛ ሞት የተመዘገበበት ነው ሲል አሶሲትድ ፕሬስ ዘግቧል። በያዝነው የፈረንጆች ዓመት ከአምሳ በላይ የሚሆኑ ፍልስጤማውያን በእስራኤል በተያዘችው ዌስት ባንክና ምስራቅ ኢየሩሳሌም መገደላቸው ታውቋል። በመጨረሻ አድማጮች፣ ደቡብ ኮሪያ፣ አሜሪካና ጃፓን በዛሬው ዕለት የሶስትዮሽ የሚሳኤል መከላከያ ልምምድ ከደቡብ ኮሪያ በስተ ምሥራቅ በሚገኝ ዓለም አቀፍ የውሃ አካል ላይ አድርገዋል። ኢጅስ የተባለውን የመከላከያ ቴክኖሎጂ የታጠቁ የደቡብ ኮሪያ የአሜሪካና የጃፓን የባህር ኃይሎች ምስራቅ ባህር ወይም በጃፓኖቹ ዘንድ የጃፓን ባህር ተብሎ በሚጠራው የውሃ አካል ላይ ልምምዱን አድርገዋል። ሦስቱም አገሮች ባወጡት መግለጫ የባህር ላይ ልምምዱ የደህንነት ትብብራቸውንና የመልሶ ማጥቃት ሥርዓታቸውን ለማጠናከር መሆኑ ታውቋል። የሦስቱ አገራት ልምምድ የመጣው ሰሜን ኮሪያ በደቡብ ኮሪያና አሜሪካ ለተደረገው ልምምድ መልስ ከባድ መሣሪያዎችንና ሚሳይሎችን በተኮሰች ከሳምንት ባነሰ ጊዜ መሆኑ ነው። አድማጮች ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ረቡዕ የካቲት 15 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ የዕለቱ ዋና አዘጋጅ ሲሆን ግርማ፣ የማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። ጆጊል የስቱዲዮ ምስልና ድምፆቹን ያቀናብርልናል። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ነው መወስዳችሁ ወደ ደብረ ብርሃን የሚገቡ ተፈናቃዮች ቁጥር እየጨመረ መሆኑ ተገለጠ። አሁን ባለው አደረጃጀትና መሠረተ ልማት ተጨማሪ ተፈናቃዮችን ማስተናገድ በማይቻልበት ደረጃ ላይ መድረሱን የደብረ ብርሃን ከተማ አስተዳደር አስታውቋል። በአንጻሩ በጸጥታ ችግር ሳቢያ ከኦሮሚያ ክልል ተፈናቅለው ወደ ደብረ ብርሃን የሚመጡ ሰዎች ቁጥር እየጨመረ መሆኑም ተመልክቷል። በጸጥታ ችግር ሳቢያ ከኦሮሚያ ክልል ተፈናቅለው ከተማ ውስጥ ባሉ መጠለያ ጣቢያዎች የተጠለሉት ሰዎች ቁጥር 28 ሺህ መድረሱንም የከተማው አስተዳደር ለተፈናቃዮቹ ተገቢው ትኩረት አልተሰጠም፣ ሲል የተለያዩ አካላትን ተችቷል። በመጠለያ ጣቢያዎች የተጠለሉ ተፈናቃዮችን በበኩላቸው በቂ የምግብ ድጋፍ እያገኘን አይደለንም ነው ያሉት። መስፍን አራጊን ያተከታተለው ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው ደብረ ብርሃን ከተማ በሚገኙ ሁለት የኢንዱስትሪ ግቢዎችና አራት የቀበሌ ማረፊያዎች ውስጥ 28 ሺህ የሚደርሱ ተፈናቃዮች እንደተጠለሉ ከተማ አስተዳደሩ ይናገራል። በቻይና ባለሀብቶች ለዘይት ፋብሪካነት በተገነባው የኢንዱስትሪ ግቢ ውስጥ ከተጠለሉ ከ19 ሺህ በላይ ሰዎች የ42 ዓመቱ ጌት እየደረቤ አንዱ ናቸው። እሳቸውን ጨምሮ አባትና እናታቸው ተወልደው ካደጉበት ምዕራብ ሸዋ ዞን ዳኖ ወረዳ ማንነትን መሰረት አደ ረገ ባሉት ጥቃት ተፈናቅለው ከመጡ አንድ አመት ከአምስት ወር እንደሆናቸው ገልጸዋል። እኛ ከተወለድን በኋላ እዛ አካባቢ ካለ ኅብረተሰብ ጋራ በጋብቻም የተሳሰርን የኔ ሚስት አሁን ኦሮሞ ናት። ልጆችን ለመግደል እኔን ለመግደል ሲፈለግ እኔ ከዛ ወጣሁኝ፣ ሶስት ልጆች ይዤ ከዛ ወረዳ መጥቼ አዲስ አበባ አረፍኩኝ። ከአዲስ አበባ ደብረ ብርሃን መጣሁኝ። በእንግልት ነው የመጣ ነው። ስለ ባለቤታቸው ደህንነት በስልክም ሆነ ከአካባቢው ከመጣ ሰው መረጃ ለማግኘት ባለመቻላቸው ጭንቀት ውስጥ ነኝ ብለዋል። ይያቸው ከወጣው ልጆች ጋር ከተደዋወለች በስልክ እንኳን ከተገናኘች አንድ አመት ከአምስት ወሯ ነው እንኳን በአካል ልትገናኝ በስልክ ራሱ ማለት ነው። ከአስራ ሶስት ልጅና የልጅ ልጆቻቸው ጋር ከምዕራብ ሸዋ ዳኖ ወረዳ ተፈናቅለው የመጡት አጸዱ ከበደ በበኩላቸው አያታቸውን ጨምሮ የተወለዱት ዳኖ ውስጥ እንደሆነ ይናገራሉ። ወላጅ አባታቸውን በተቀሰቀሰ ግጭት በሞት ማጣታቸውን ተከትሎ የጸጥታው ችግር ባስከተለባቸው የደህንነት ስጋት ምክንያት እሳቸውም ተወልደው ካደጉበት አካባቢ አካባቢ ተፈናቅለው ከመጡ አንድ አመት ከዘጠኝ ወር እንደሆናቸው ገልጸዋል። የእኔ አባት እናታችን ከሞተች አስራ ሰባት አመት መንነው በየገዳም እየዞሮ የቤተ ክርስቲያን አገልጋይ ነበሩ። ከዛ ያው ታቦቴን ትቼ አልወጣም ሲል ያው ሰባት ቀበሌ አሳልፈው ነው ያረዷቸው። ከዛም በሶስተኛው ቀን እርሜን አውጥቼ እራቁቴን ምንም ሳሊስ ነው ከዛ የወጣነው። በደብረ ብርሃን ከተማ ከንቲባ ጽህፈት ቤት የተፈናቃዮች ጉዳይ አስተባባሪ አንተነህ ገብረ እግዚአብሔር መጀመሪያ በሰሜኑ ጦርነት ቀጥሎም በኦሮሚያ ክልል በተፈጠረው የጸጥታ ችግር በተለያዩ ጊዜያት አራት መቶ ሺህ የሚደርሱ ተፈናቃዮችን ከተማዋ እንዳስተናገደች ያስታውሳሉ። የሰሜኑ ጦርነት መጠናቀቁን ተከትሎ በኦሮሚያ ክልል በተፈጠረው የጸጥታ ችግር በተለይ ከምስራቅ ወለጋና ከምዕራብ ሸዋ ተፈናቅለው የሚመጡ ሰዎች ቁጥር ግን በየጊዜው እየጨመረ መምጣቱን ገልጸዋል። ሰሞኑን ከምስራቅ ወለጋ በተለይም ከአኗ አካባቢ ተፈናቅለው ደብረ ብርሃን የደረሱትን ሶስት ሺህ ተፈናቃዮች ጨምሮ በከተማዋ ባሉ ስድስት መጠለያዎች ያለው ተፈናቃይ ቁጥር ሀያ ስምንት ሺህ መድረሱ ሱን ያመለከቱት አስተባባሪው ከተማዋ ከዚህ በላይ ተፈናቃዮችን መቀበል በማትችልበት ደረጃ ላይ ደርሳለች ብለዋል። የመጀመሪያው አሁን ያሉበት ካምፕ የግለሰቦች ፋብሪካ የመንግስት ቦታ አይደለም። ከተማ አስተዳደሩ እንዲሰጠን ጠይቀናል። በፕሮሰስ ላይ ነው። እሱም ቢሆን ብዙ ሰው አይዝን። ምናልባት ወደፊት እንጨምራለን በሚል ካልሆነ በስተቀር ቦታ የለም፣ ምግብ የለም። መሰረታዊ ነገሮች ስለሌሉ እነዚህ በሌሉበት ሰውን መቀበል ተገቢነት አይኖረውም። ተፈናቃዮች በበኩላቸው በመጠለያ ቆይታቸው ከመንግስትም ሆነ ከዓለም የተራድኦ ድርጅቶች ያገኙት በቂ ድጋፍ እንደሌለ ይናገራሉ። ችግራቸውን ለሚመለከተው አካላት ቢያሳውቁም ያገኙት አጥጋቢ ምላሽ እንደሌለ በማካከል አረ ህዝቡ እያለቀ ነው በረሃብ በጣም ተጎድተናል። ምን ይሻለናል እኛ ዜጎች አይደለንም ወይ? ምን አጥፍተን ነው መንግስትን ተጣልተን አልወጣንም ወይ? ከአካባቢው ህብረተሰብ ከአንድ ስማማ ቀርተን አልወጣንም። ይህን ሁሉ ችግር ተቋቁመን ነው ወንድሞቻችን አባቶቻችንን እህቶቻችንን ከአጠገባችን አተን ነው የወጣ ነው። መቼም ተመችቶ እንደልቶን አይደለም። ብዙ ንብረት ትተን የወጣ ነው። ይህ ሁሉ በሆነበት ያለበት ግን እንዴት ነው? እኛን መንግስት እንደዚህ ጋር ያላየን ብለን ባህር ዳር ሄደናል። ከዛ ጠቅላይ ሚኒስትር ቢሮ ሄደናል። ሰላም ሚኒስቴር ሄደናል። የኦሮሚያ ክልላዊ መንግስት ቢሮ ሄደናል። ኢትዮጵያ ሰብዓዊ መብት ኮሚሽን ሄደናል። ግን አንድ አመት ከአምስት ወር ሆኖናል። አሁን ይህን ያህል ሰሚ አካል የለንም። አቶ አንተንህም ከተማዋና ተፈናቃዮቹ ከተጋረጠባቸው ስጋት አንጻር የተሰጠው ትኩረት አናሳ ነው ባይ ናቸው። በክልልም በፌዴራልም በተደጋጋሚ አንስተናል። አሁን በቅርቡም ምክትል ጠቅላይ ሚኒስቴሩ የፌዴራል የሚኒስቴሮች ጋር የካቢኔ አባላት መቶ አወያይተዋል። ወሩን የጠበቀ ወራሃዊ ድጋፍ በመንግስትም መንግስታዊ ባልሆኑ ተቋማት ምግብ እየቀረበ አይደለም። የእምነት ተቋማት፣ የአካባቢው ማህበረሰብ፣ ዲያስፖራው በምግብ ድጋፍ ላይ ያልተሰማሩ መንግስት ያልሆኑ ተቋማት ከበጀታቸው ላይ ቀንሰው በሚሰጡት ድጋፍ ተፈናቃዮቹን እስካሁን ለማቆየት እንደተቻለ አስረድተዋል። ምናልባት የግለሰቦች ድጋፍ ሲቆም የእነዚህ ዜጎች ህይወት በጣም አደጋ ላይ ነው የሚወድቀው። የእኛም ስጋት ስኖ ህብረተሰቡ እስካሁን ላደረገላቸው ድጋፍ ምስጋናቸውን የቸሩት ተፈናቃዮች ችግሩ ችግሩ በግለሰቦች በጎ ተግባር ብቻ የሚፈታ ባለመሆኑ ዘላቂ መፍትሄ እንዲሰጣቸው ጠይቀዋል። እግዚአብሔር አምላክ የተመሰገነ ይሁን። ያው የደብረ ብርሃን ሰው ያለውን ነገር ሽሮን ሁሉንም እያዋጣ ህይወታችን እዚህ አድርሶናል። ግን በቂ ብዛት አላገኘንም። የሰው ብዛትም ስላለ በጣም ችግር ላይ ወድቀን ነው ያለ ነው አሁን በአሁኑ ሰዓት። ይህ በእንዲህ እንዳለ በቅርቡ ምክትል ጠቅላይ ሚኒስትር ደመቀ መኮንን በተገኙበት የተደረገውን ውይይት ተከትሎ ሰሞኑን ከፌዴራል መንግስት የተላከ አራት ሺህ ኩንታል የምግብ ድጋፍ መከፋፈሉን አቶ አንተን አመልክተዋል። በሌላ በኩልቸው የኢንዱስትሪ ግቢዎች ባለሀብቶቹ ቦታው ከመጠለያ ጣቢያነት እንዲጸዳ ጥያቄ ማቅረባቸውን ተከትሎ እጣ ፈንታችን አሳስቦናል ይላሉ። ቻይናውም በቃ እኔ አንድ ዓመት ከአምስት ወር ችያለው ልቀቁልኝ፣ ብዙ ችግር ውስጥ ገብቻ ያለው ይህን ያዘብቅ ያለው ልቀቁልኝ እያለ ነው። ቻይናውም ያ ወይን ሸት የወረቀት ፋብሪካ የሚባለው እሱም እንዴት ነው እኔ እንዳንድ ዜጋ የሚገባኝ ነገር አድርግ ያለው እኔ አንድ ዓመት ምናም ችያለው ልቀቁልኝ እያለ ሀያ አራት ሰዓት እየጠየቁ ነው እስከ አንድ ሱ ተፈናቃዮች በአንድ የማምረቻ ክፍል ውስጥ ተጨናንቀው እንዲኖሩና የተረፉትንም ከግብረሰናይ ድርጅቶች የተገኙ ሸራዎችን በመወጠር እንዲስተናገዱ ለማድረግ ተሞክሯል የሚሉት አቶ አንተነህ በበኩላቸው ይመለከቷቸዋል ላሏቸው አካላት ጥሪ አስተላልፈዋል። በቃ ወንዱም ሴቱም ህጻናቱም በሙሉ ምቹ ባልሆነ ውስጥ ነው እናያሉት። አኗኗራቸው ከባድ ነው። ከአኗኗራቸውም የከፋው ደግሞ ለሰው ልጅ ምግብ ያስፈልጋል እና የአለም አቀፉ ማህበረሰብ መንግስታዊ ያልሆኑ ተቋማት፣ የሃይማኖት ተቋማት አሁንም ቢሆን እኛ እንደ ከተማ አስተዳደር ከአቅም በላይ ስለሚሆን፣ ከጊዜ ወደ ጊዜ ቁጥር እየጨመረ በመምጣቱ ያላሳለሰ ጥረት መደረግ መቻል አለበት። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አዎቻ በቅርቡ ባወጣው ወቅታዊ ሪፖርቱ በሰሜን ሸዋ፣ ደቡብ ወሎ እና ምዕራብ ጎጃም የሚገኙ መጠለያ ጣቢያዎች ከኦሮሚያ ክልል የሚመጡ ተፈናቃዮችን በብዛት እየተቀበሉ መሆናቸውን ጠቁሞ ይህም የተፈናቃዩን ቁጥር ወደ መቶ ሺዎች አሳድጎታል ብለዋል። እንደ ሪፖርቱ ለተፈናቃዮች የሚደረገው የጤና የምግብና የደህንነት ድጋፍ እጥረት አለበት። ለአሜሪካ ድምጽ መስፍን አራጌ ነኝ፣ ከደሴ። መስፍንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች ተከታዩም ከስደተኞች ጉዳይ ጋር የተያያዘ ርዕስ ነው። የዓለም ማህበረሰብ ለሶማሊያውያን ስደተኞች እርዳታ እንዲያቀርብ ተጠይቋል። በሶማሊላንድ ላስ አኖድ በተባለ አካባቢ በተቀሰቀሰ ግጭት ሳቢያ ወደ ኢትዮጵያ የገቡ ሶማሊያውያን ብዛት ሰማናጅ ሶስት ሺህ መድረሱ ነው የተገለጸው። የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎትና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን በጋራ ባወጡት መግለጫ ስደተኞች በኢትዮጵያ ሶማሌ ክልል በዶሎ ዞን ተጠልለው እንደሚገኙ አስታውቀዋል። እነኚህ ስደተኞች ለአደጋ የተጋለጡ መሆናቸውንም ዓለም አቀፉ ማህበረሰብ እርዳታ እንዲያደርገላቸው ሲሉ በመግለጫቸው ጥሪ አሰምተዋል። ስለዚህ ጉዳይ ለአሜሪካ ድምጽ አስተያየት የሰጡት የስደተኞችና ከስደት ተመላሾች አገልግሎት ኮሚኒኬሽንና የውጭ ግንኙነት ዲሬክተር አቶ በአካል ንጉሴ ወደ ኢትዮጵያ ከገቡት 83000 ስደተኞች እስካሁን እርዳታ ማግኘት የቻሉት 2000 ብቻ መሆናቸውን ተናግረዋል። ስደተኞቹ በአስከፊ ሁኔታ ውስጥ ይገኛሉ ነው ያሉት አቶ በአካል ገብረ ሚካኤል ገብረ መድን ተከታትሎታል። በሶማሊላንድ ሰራዊት አባላትና በታጣቂዎች መካከል በተቀሰቀሰ ግጭት ተፈናቅለው ወደ ኢትዮጵያ የገቡ ሶማሊያውያን ስደተኞች ቁጥር 83ሺህ መድረሱን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎትና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ባወጡት የጋራ መግለጫ አመልክቷል። የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ስደተኞቹ በችግር ላይ መሆናቸውንም ተናግረዋል። አካባቢ ባሉ ነዋሪዎች ቤቶች በዛፍ ስር በጣም አስቸጋሪ በሆነ ሁኔታ ነው እንግዲህ እዛ አካባቢ በጣም በከፍተኛ ሁኔታ በድርቅ የተመታ ነው አካባቢው እና ባለው ችግር ላይ ተጨማሪ ችግር ነው እያስተናገዱ ያሉት። እነዚህ የመጡት ሰዎች በአብዛኛው ሴቶች ከቤተሰብ የተነጠሉ ህጻናት፣ ነፍሰ ጡሮች፣ አጥቢዎች ናቸው እና አብዛኞቹ ሲታዩ በምግብ የተጎዱ ናቸው። በረዥም ጊዜ ሳይመገቡ የቆዩ፣ በመንገዳቸውም ብዙ መንገላታት የደረሰባቸው ናቸው። ከዚ አንጻር ከፍተኛ የሆነ ድጋፍ ይፈልጋሉ። አካባቢያቸውን ለቀው በዶሎ ዞን ለተጠለሉት ጥገኝነት ጠያቂዎች ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ የጋራ መግለጫው ጥሪ አቅርበዋል። አቶ በአካል ንጉሴም ከስደተኞቹ ውስጥ እርዳታ ማግኘት የቻሉት ጥቂቶች ብቻ መሆናቸውን ገልጸው የዓለም አቀፉ ማህበረሰብ እንዲደርስላቸው ጠይቋል። እስካሁን ባለው ሁኔታ ድጋፍ እየተደረገላቸው አይደለም። ጥገኝነት ጠያቄዎች ሲመጡ ቤዚካሊ ድጋፍ የሚደረገው በዓለም አቀፉ ማህበረሰብ ነው። ኢትዮጵያ ከለላ የመስጠት ጥቃት እንዳይደርስባቸው የማድረግ ካልሆነ በስተቀር ሌሎች ግብዓቶችን የማቅረብ ኃላፊነት አልወሰነችም። በዓለም አቀፉ ስምምነት በየትኛውም ሀገር እንዳለውና እስካሁን ባለው ሁኔታ እንደው ድጋፍ ያገኙት ከሁለት ሺህ የሚበልጡ አይደሉም ከሰማንያ ሶስት ሺህ ሰው የድጋፍ እጥረቱ አለ እኛም ዓለም አቀፉ ማህበረሰብ የሚመለከታቸው የዩኤን ኤጀንሲዎች እና ፓርትነሮች በጣም ከፍተኛ የሆነ ርብር ይፈልጋል። ድጋት ያስፈልጋል ከዓለም አቀፉ ማህበረሰብ። እንደ አውሮፓውያኑ የቀን አቆጣጠር በሺ ዘጠኝ መቶ ዘጠና አንድ ዓመተ ምህረት ከሶማሊያ ተገንጥላ ነጻነቷን ያወጀችው ሶማሊላንድ በቀጣናው የሰላም ደሴት ተደርጋ ትቆጠር ነበር። ከቅርብ ወራት ጀምሮ ግን የፖለቲካ አለመረጋጋት እየታየባት ሲሆን የተባበሩት መንግስታት ድርጅት ባወጣው ሪፖርት በዚህ ወር መጀመሪያ ላይ በመንግስት ኃይሎችና በሚሊሻዎች መካከል ሳአኖድ በተባለችው አጨቃጫቂ ከተማ ላይ በተቀሰቀሰ ግጭት ሀያ ሰዎች ተገለዋል። ይህን ግጭት በመሸሽ ወደ ኢትዮጵያ የሚገቡ ሰዎች ቁጥር በየጊዜው እየጨመረ መሆኑ የተባበሩት መንግስታት ድርጅት አስታውቋል። የኢትዮጵያ መንግስት በበኩሉ ከሚመለከታቸው ዓለም አቀፍ ተቋማት ጋር በመተባበር ለጥገኝነት ጥያቄዎቹ ምላሽ ለመስጠት እየሰራ መሆኑን ይናገራል። አቶ በአካል ንጉሴ በኢትዮጵያ በኩል እንግዲህ የመጡትን ያው እንደተለመደው ሁልጊዜ እንደምናደርገው ኢትዮጵያም በታሪኳ ሁልጊዜ እንደምታሳየው ተቀብለን ከለላ ሰጥተናቸዋል። ወደፊት ሁኔታው እንዴት ይቀጥላል አብረን የምናየው ይሆናል። ጥናት ተደርጓል። ጆይንት አሰስመንት ተደርጓል ከክልሉ የአደጋ ስጋት ስራ አመራር ቢሮ ከኛ ከስደተኞችና ተመላሾች አገልግሎት ከዩኒሲያር ሌሎቹንም ብዙ ፓርትነሮች ባሳተፈ አጋር አካላትን ባሳተፈ ሁኔታ አስስንም ተሰርቷል። ለስደተኞቹ መጠለያ የሚሰራበትን ቦታ ለመወሰን ውይይት እየተካሄደ እንደሆነም የጋራ መግለጫው ያመለክታል። ባለፉት ሳምንታት በሶማሊላንድ በላስ አኖድ አካባቢ በተቀሰቀሰ ግጭት ምክንያት ከስልሳ ሺህ በላይ ሶማሊያውያን ወደ ኢትዮጵያ ሸሽተው መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ባለፈው አርብ አስታውቆ ነበር። ነበር። የግጭቱን መቀስቀስ ተከትሎ በየቀኑ አንድ ሺህ ሶማሊያውያን ወደ ኢትዮጵያ ሶማሊ ክልል እየገቡ እንዳሉ ያመለከተው ዩኤንኤችሲአር ስደተኞቹ በዶሎ ዞን በ13 ቦታዎች ተጠልለው እንደሚገኙ አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባለፈው ሳምንት ባወጣው መግለጫ የተኩስ ማቆም ቢታወጅም ከፍተኛ ውጊያ እየቀጠለ መሆኑን አስታውቋል። በግጭቱ ምክንያት ከላክሳኖት ከተማ 185 ሺህ ሰዎች መፈናቀላቸውንም ተቋሙ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገመድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። አድማጮች ተከታዩም ርዕስ እንዲሁ ከስደተኞች ጋር የተያያዘ ርዕስ ነው። ወደ ቤንሻንጉልም ይወስድናል። ከስደት ተመላሽ ወይም ተፈናቃዮች ዳግም የመፈናቀል ስጋት ተጋረጠብን ይላሉ። ከቤንሻንጉል ጉሙዝ ክልል ተፈናቅለው ባለፈው ዓመት ነሐሴ ወር ወደ ቀያቸው የተመለሱ የክልሉ ነዋሪዎች በቂ ድጋፍ ባለማግኘታቸው ዳግም የመፈናቀል አደጋ ስጋት እንደተጋረጠባቸው ነው የተናገሩት። የክልሉ መንግስት ተፈናቅለው ከነበሩት መካከል ከ26 ሺህ በላይ አብዛኞቹ ወደየአካባቢያቸው መመለሳቸውን ቢያስታውቅም ለተመለሱት ተፈናቃዮች ድጋፍ ለመስጠት ግን እንዳልቻለ አመልክቷል። ዜጎች እየተጎዱ መሆናቸውንና አስቸኳይ ድጋፍ እንዲደረግ ለኢትዮጵያ አደጋ ስጋት አመራር ኮሚሽን ጥያቄ ማቅረቡን የክልሉ መንግስት አስታውቋል። ናኮር መልካ እንዲዘግቦበታል። በቤኒሻንጉል ጉሙዝ ክልል ውስጥ ባለፈው አራት ዓመታት በግጭትና ጥቃት ምክንያት ተፈናቅለው ከነበሩት እንዲሁም ባለፈው ነሐሴ 2014 ዓ ም ውስጥ ወደ ካማሺ ዞን በሎጀ ገንፎይ መመለሳቸውን የተናገሩ አንዲት እናት ከዚህ በፊት በካማሺ መጠለያ ውስጥ ይሰጣቸው የነበረ የእህል ድጋፍ መቋረጡን በጉሙዝኛ የተናገሩ ሲሆን ከእርሳቸው ጋር ያሉ አንድ ግለሰብ እንዲህ አስተርጉመዋል።

አጥጋቢ የሆነ እርዳታም የተደረገልን አይደለም። እንዱ በጣም አይንኛ ችግር አይነበር ነው ያረፍነው። ይህንም በአቡረ ተባምሰሎ ምንም ያገኘነው ነገር የለም። ችግር ላይ ነን የምንገኘው፣ ምንም እርዳታ ቶሎ አልተደረገልንም ነው የሚሉ በዚህም ሳቢያ ከእነ ስድስት ልጆቻቸው ጋር ችግር ላይ መውደቃቸውን ገልጸዋል። የካማሽ ወረዳ ነዋሪ እንደሆኑ የገለጹት አቶ ዋሲሁን ሰንበታ በአካባቢው ተፈናቅለው የነበሩ ነገር ግን ለተመለሱ ተፈናቃዮች ይደረግ የነበረው ድጋፍ በመቋረጡ የተለያዩ አካባቢ የሚበቅሉ የእህል ዘር ያልሆኑ ተክሎችን ለምግብነት እየተጠቀሙ መሆናቸውን ተናግረዋል። ሌላ ደግሞ እንደቶቹ አይነት በዛፍ ላይ አረጉ መስኪን ነው ሚለው። አይ ሲቶም ትባላ ባንጋ ሚባላል። ዝንጉሉ በራሱ ነው። የሰብአዊ ድጋፍ በተለይ በአስቸኳይ እህል እርዳታው የማይሰጥ ከሆነ የተመለሱ ሰዎችን በድጋሚ ሊያፈናቅል ይችላል የሚል ስጋት እንዳላቸውም አቶ አሲውን ጨምረው ገልጸዋል። በጣም ከኖሮ ውድነቱ ጋር ተያያዘ በዚህ በበጋ ሰዓት የአካም ሄዶ ያ ቅድም የነገር ቡር የሚባል ነገር ቆፍሮ ይበላሉ። በዚህ ሰዓት ክረምቱ ሲገባ ግን ምንም ስለሌለ እንግዲህ እንዴት እንደሚሆኑ በጣም ያሳስበኛል። ሳይወጥ በግድ ይፈናቀላል። እንግዲህ በዚህ ማን ድጋፍ ማድረግ አለበት። ድጋፉም በቂ መሆን አለበት። ወደ ራሱ ሊሆን ይሻላል በገንዘብ ይልቅ። የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ በክልሉ በጸጥታ ሳቢያ ተፈናቅለው ከነበሩ አራት መቶ ሰባ አምስት ሺህ በላይ ሰዎች መካከል ከሀያ ስድስት ሺህ ውጪ አብዛኛዎቹ ወደየአካባቢያቸው መመለሳቸውን አስታውቀዋል። ወደየአካባቢያቸው ከተመለሱ ሰዎች መካከልም ሶስት መቶ አስራ ሰባት ሺህ የሚሆኑት ለስድስት ወራት ድጋፍ ሊደረግላቸው የሚገባ መሆኑን በመጠቆም ባለፉት ስድስት ወራት ውስጥ ድጋፉ የተቋረጠባቸው አካባቢዎች ስለመኖራቸውን ገልጸዋል። የዜጎች ቅሬታ እውነት ነው። ድጋፍ እየመጣ አይደለም። ካማሽ ከነበረው ችግር አንጻር በጣም ነው የቆየው። ምንድ ነው ጥቅምት አካባቢ ነው ትንሽ የተላከው፣ እሱም ሴዳል የሚባል ወረዳ ብቻ ነው። ስለዚህ ጥቅምት ማለት ዛሬ ወደ አራት አምስት ወር በላይ የሆነ ነው። መተከል ላይ ሬላቲቪሊ ስንመለከት ጥሩ ነው። ሁለት ሶስት ወር አራት ወር ነው ተቆራርጦ የሚመጣው ድጋፍ። እየተላከ አይደለም። ስለዚህ የዜጎች ጥያቄ ትክክል ነው የምለው ነገር፣ ዜጎች ወደ እኛ ጨዋሉ። በክልሉ አቅም ማድረግ ያለብንን እያደረግን ነው። ስለዚህ በጋራ የምንጠይቀው ነው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ዜጎች እየተጎዱ መሆኑንና አስቸኳይ ድጋፍ እንዲደረግ የክልሉ መንግስት መጠየቁንም አስታውቀዋል። ድጋፍ ያስፈልጋቸዋል የሚል በተደጋጋሚ ከኢትዮጵያ አደጋ ስጋት ኮሚሽን ጋር እንነጋገራለን። ሰዎች ለስድስት ወራት መደገፍ አለባቸው። ካልተደገፉ ምንም በሌለበት በወደመ አካባቢ ላይ ነው። መልሰን ያቋቋምናቸውና ሁሉ አቀፍ ድጋፍ ያስፈልጋቸዋል ብለን እየሰራን ነው ያለ ነው። ትንሽ ከኢትዮጵያ አደጋ ስጋት ኮሚሽን ይሄንን ተከታትሎ ያለ መላክ ችግሮች አሉ። ይሄንን እየተነጋገርን ያለ ነው። ሪሶርስ እጥረት እንዳለ ይገልጻሉ። የሪሶርስ እጥረት ቢኖርም ዜጋ መሞት የለበትም የሚል እየተነጋገርን ያለ ነው። እነሱ ድጋፍ የማይሰጧቸው ከሆነ በተለይ ምግብ፣ ዜጎች ይጎዳሉ የሚል በተደጋጋሚ ነው የምንነግራቸው። እንግዲህ አሁንም የዚህ ዜጋ እጣ ፈንታ በእነሱ እጅ ላይ ነው ያለው እና እነሱም ማይልኩ ከሆነ ምግብ እንደሌለ ነው። እዚህ ኃላፊው ከዚህ በፊት ከተፈናቀሉበት ከሱዳን ድንበር አካባቢ እየተመለሱ የሚገኙ ተፈናቃዮችም መኖራቸውን ጠቅሰው በክልሉ መንግስት ለመደገፍ የሚደረገው ጥረት በቂ ባለመሆኑ ተጨማሪ ድጋፍ ከፌዴራል አደጋ ስጋት ኮሚሽን እንደሚጠብቁ ገልጸዋል። ስለዚህ የኢትዮጵያ አደጋ ስጋትም በተለያዩ መንገድ እየነገር ናቸው። ስለሆነ በተለይ ጉባ አካባቢ ጎንቆሮ አካባቢ የሚባሉ ከሱዳን እየተመለሱ ያሉ ዜጎች አሉ። እነዚህ ሲመጡ ከሶስት ዓመት በኋላ ነው ወደ ቀያቸው እየተመለሱ ያሉትና ምንም ማድረግ ስለማይቻል በክልሉ ገንዘብ ነው ግዢዎች እየተፈጸመ ድጋፍ እየተደረገላቸው ያለው። ድጋፍ ምልኩ ከሆነ እንድልኩ፣ ማይልኩ ከሆነ ዜጎች አሁንም ችግር ላይ ወድቋል የሚለው ነገር ግልጽ ነው። በዚህ ዙሪያ ከፌዴራል አደጋ ስጋት ስራ አመራር ኮሚሽን ባለስልጣናት ከባለፈው ሳምንት ሐሙስ ጀምሮ በስልክ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የክልሉ መንግስት በመጠለያ ካምፖች እና በተለያዩ አካባቢዎች የቀሩትን 26 ሺህ ተፈናቃዮች በሚቀጥሉት ሶስት ወራት ውስጥ ለመመለስ እና በክልሉ አንድም የተፈናቀለ ሰው እንዳይኖር እንዲሁም ሁሉን ተፈናቃይ በዘላቂነት በማቋቋም በልማት ውስጥ ተሳታፊ እንዲሆኑ አቅዶ እየሰራ መሆኑን አስታውቋል። ለአሜሪካ ድምጽ ናኮር መልካ ከአምቦ። አመሰግናለሁና ናኮር። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ ከስራ የታገዱ ሰራተኞች ጉዳይ እየተከታተለ እንደሚገኝ የቤተ ክርስቲያኗ የህግ ቡድን አስታወቀ። ከስራ ከታገዱት ሰራተኞች መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ አንዲት ግለሰብ መፍትሄ ካልተበጀ በሚያገኙት ደሞዝ ያስተዳድሩት የነበረው ቤተሰባቸው ለችግር እንደሚጋለጥባቸው ነው የገለጹት። የቤተ ክርስቲያኗ የሕግ ቡድን አባል ዲያቆን ዘካሪያስ ወዳጅ በስራቸው ላይ ችግር የተፈጠረባቸውን ሰዎች እያገኙ በማናገር ላይ መሆናቸውንና ችግሩ በአስተዳደራዊ መንገድ ካልተፈታ ወደ ሕግ እንደሚወስዱት ለአሜሪካ ድምጽ ገልጠዋል። በተያያዘ ዜና ፖሊስ ሕገ መንግስታዊ ስነ ስርዓትን በኃይል ለመናድ ሕብረተሰብን ለሽብር በማነሳሳት በሚል ወንጀል ጠርጥሬያቸዋለሁ ያላቸውን መምህር ምህረት አብንና ወይዘሪት ፌቨንን ጨምሮ በነርሱ መዝገብ ስር የነበሩ ሌሎች ሶስት ተጠርጣሪዎችን ከእስር መልቀቁን አስታውቋል። ለዝርዝሩ ኬኔዲ አባተ አንዳንድ የመንግስት መስሪያ ቤቶች ሰራተኞች ሰሞኑን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ ከስራና ከደሞዝ መታገዳቸውን የሚገልጽ ደብዳቤ በማህበራዊ መገናኛ ብዙሀን በማጋራት ላይ ይገኛሉ። የእግድ ደብዳቤ ካጋሩ ሰራተኞች መካከል በአዲስ አበባ ከተማ አስተዳደር በሚገኙ መስሪያ ቤቶች ውስጥ የሚሰሩ ሶስት ሴት ሰራተኞች ይጠቀሳሉ። ከነርሱ መካከል የሆኑት ወይዘሮ በለጡ ዘለቀ ስለታገዱበት ምክንያት ያብራራሉ። ወጃ ተከትሎ ጥቁር ለብሰን በመግባታችን ነው ይህ ሁሉ ነገር የተፈጠረው። ቤተክርስቲያኗን ትእዛዝ ተቀብለን ጥቁር ለብሰን የገባ ነው። መጀመሪያ ቀን ምንም አይነት ችግር አልነበረም። በሁለተኛው ቀን ጥቁር የለበሰ በሙሉ የለበሰ በከፊል የለበሰ ማን ነው የማየት እና በየቢሮ እየዞሩ ማስታወሻ የመያዝ አይነት ነገር ነበረ። ሰበሰቡን እና ማውለቅ አለባችሁ አሉን። እኛ አንደኛ ይሄ ተቋሙ ዩኒፎርም የለውም ደንብ ልብስ እስከሌለው ድረስ ትእዛዙን መሰረት ነው። ልብስ እንዴት ነው ይሄ? ከስራ ጋር የሚያጋጨው ነገር የለም። ይህን በመልበሳችን የተፈጠረ ችግር የለም። ይሄ ፐርሰናል መብት የመብት ጉዳይ ነው ስንላቸው፣ አይሆንም፣ ማውለቅ አለባችሁ ይሄ ከተለያየ የጸጥታ የምናምን ችግር ሊፈጥር ስለሚችል፣ ሌሎች ኃይሎች ስላሉ የሚል ነገር ተነሳ። ይሄ ተገቢ አይደለም፣ እኛን አላሳመነንም አልናቸው። የቀረን አንድ ቀን ነው እና ይቺን ቀን መታገስ ካልቻላችሁ ከዓመት ፈቃዳችን የሚታሰብ ፈቃድ ስጡንና ጨርሰን እንመለስ አልናቸው። አይሆንም አሉ ፈቃድ ማንሰጣችሁ እንደገና ጥቁር ልብስ ለብሳችሁ መግባት አትችሉም አሉ። በሶስተኛው ቀን የመጨረሻው ቀን እንዳታስገቡ ጥቁር የለበሰ ባለ ፈጻሚ ስለተባለ ተመለሱ ተባለ። በጣም ተናደን እዛ እንደ እየተወያየን እያለን ሚዲያ አሻም የሚባል ሚዲያ መጣ። የተቋሙ ሜዝ ተበላሽቷል ሚዲያ ላይ ጥቁር ልምና ልብሰን አገባ ነው ብላችሁ እንደዚህ አድርጋችኋል። ከህግ ውጪ ከደሞዝና ከስራ ይታገዱ ብሎ በአንድ የተጻፈ ደብዳቤ ከተበተነ በኋላ ነው የተሰበሰበው። ይሄ ኢንፎርማል ነው። ምን ሰው እኛ ስለሆነ እዛ ኋላማ ደብዳቤው እራሱ የመጣው ከሆነ በአንድ የተጻፈ ነው የተሰጠኝ ከአስራ ሶስት ቀን በኋላ። እኔ አስራ ሶስት ቀሙሩ ስራ ላይ ነኝ። ደብዳቤን ይዤ ወደ ሀላፊዎቹ ሄድኩኝ። ሲሄድ የጋራ ስብሰባ ነበራቸው። ኋላ እንደሰማሁት አላገኘኋቸውም። ያው ታግደሻ የሚል ወርቀት ስለተሰጠኝ ወደ ቤት ሄድኩኝ። ከእግዱ ጋር በተያያዘ ለስነ ልቦና ችግር መዳረጋቸውን የሚገልጹት ወይዘሮ በለጡ መፍትሄ ካላገኙ በደሞዝ በሚያገኙት ገቢ የሚመሩት ቤተሰባቸው ለችግር መጋለጡንም ተናግረዋል። እንግዲህ እኔ አራት አምስት ቤተሰብ ህጻናት ማስተዳደር ሰው ነኝ እንደው ከአስር ዓመት እንኳን በታች ሶስት ልጆች አሉኝ። ከዛ በላይም አለኝ። ፐርሰናል ጉዳይ ነው ያነሱት። የመንግስት የስራ ቢሆን ያው ተቋሙም የመራበት ህግና ደንብ አለ። በዛ መሰረት እሱም ከተላለፍም ጥያቄ የለው እና ይሄ ተገቢ አይደለም። እኛን በችግር ላይ ይመጣል ነው ዛሬ ያው ስራ ለምግብ ባለው ወር እስኪደርስ ድረስ እንዴት እንደሚያደርገን ይታወቃል መቼም እነሱም ያውቁታል። ወር እስከ ወር እንኳን እንኳን ቤተሰብ ይህን ያክል ቤተሰብ ይዘ በዚህ የኑሮ ውድነት ከዚህ አልፎ በስነ ልቦናችን ላይ አንዳንዱ ሰው ይረዳሃል፣ ያው ትክክል ነው፣ አይዟችሁ ይላል። አንዳንዱ ሰው ደግሞ በቃ ከሌላ ነገር ጋር እንትን ይለዋል ግን ጋር ብዙሃኑ አሁን አየሁት፣ ብዙሃኑ ነው አይዟችሁ፣ በቃ ይሄ የእናንተ ጉዳይ ብቻ አይደለም፣ የጋራ ችግር ነው። ይሄ መብት ጉዳይ ነው፣ ፐርሶናል መብት ነው እየተነካ ያለው ብለው አይዟችሁ፣ የምናግዘው ነገር ካለን ያለንላችሁ እስከ ማለት ድረስ የደረሱ አሉ። የሲኖዶሱ ጠበቆች ደውለውልን ነበረ እና ሄደን አገኘናቸው፣ እግዚአብሔር ይስጣቸው። አይዟችሁ አሉን። በቃ አሁን በቃ አለ አይደል አንደኛ እንቅልፍ ሁለተኛ ፍራስትሬት አድርጋለን በተናገርኩ ቁጥር ወደ ሚዲያ በወጣ ቁጥር ምን ሊደርስብኝ ይችላል ብለን ፈራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገጥሟት ከነበረው ችግር ጋር በተያያዘ ያሉ ጉዳዮችን የሚከታተለው የጥብቅናና ሕግ አማካሪ ቡድን የሰራተኞችን ከስራና ከደሞዝ የመታገድ ጉዳይም መከታተል መጀመሩን አስታውቋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የቡድኑ አባል ጠበቃና የሕግ አማካሪ ዲያቆን ዘካርያስ ወዳጅ ከቤተክርስቲያኗ ወቅታዊ ጉዳይ ጋር በተያያዘ ከስራቸው የታገዱ ሰራተኞችን አግኝተው እያናገሩ እንደሆነና ችግሩ በአስተዳደራዊ መንገድ ካልተፈታ ጉዳዩን ወደ ሕግ እንደ እንደሚወስዱት ተናግረዋል። ከዚህ ወቅታዊ ጉዳይ ጋር ተያይዘው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስር ያሉ እንግዲህ ከመቶ በላይ የህግ ባለሙያዎች፣ ጠበቆች ተደራጅተው የዚህም ጉዳይ እየተከታተሉ ነው። ያ የጠበቆች ቡድን ራሱን ችሎ ለዚህ በተለይ ይሄ ከሲቪል ሰርቪስ ህግ ጋር የሚል ስለሆነ በተለይ ከመንግስት ተቋማት እየተሰናበቱ እየታገዱ ያሉት በዛም ራሱን የቻለ ክርክር አለና እነዚህ ከስራ በዚህ መልኩ የታገዱ የተባረሩ ወይም ደግሞ በስራቸው ላይ ችግር የተፈጠረባቸውን ተበዳዮች እያገኘን እያነጋገርን ነው የምንገኘው። ስለዚህ ቀጣይ ሂደቱን ግን በተለይ ከስራ ያገዷቸውን የመንግስት ተቋማት የግልም ድርጅቶች ሊኖሩ ይችላሉ። እነዛን ከማናገር ጀምሮ ተገቢውን የህግ ክርክር በማድረግ እስከ መጨረሻው ድረስ በሚሄድ በኋላ ላይ ወደ ፍርድ ቤትም ጉዳዩ የሚሄድበት የሚመጣበት ጉዳይ ስላለ በዚህ በአስተዳደሪ ጉዳይ ከጨረስን በኋላ ወደ ፍርድ ቤት በሚመጣም ጊዜ ጠበቆች እስካሁን ለነበሩ ተበዳዮች ሲያደርጉ የነበረውን የህግ ድጋፍ እንደምንቀጥል ነው ማለት ነው። ለዚህም የተመደቡ አስተባባሪ ጠበቆች አሉ። ምናልባት ከዚህ ጉዳይ ጋር በተያያዘ ከስራችን ታገድን ወይም ተባረርን ብለው እስካሁን እናንተ ጋር የመጡ ምን ያክል ሰራተኞች አሉ? በቁጥር እንግዲህ አሁን አንልም። በተለይ እዚህ ማህበራዊ ሚዲያ ላይ እየተሰራጩ ያሉ ከአንድ መስሪያ ቤት ለምሳሌ በቅርቡ አዲስ አበባ አስተዳደር ከተማ አስተዳደር ጋር ተያይዞ ሶስት ተበዳዮች አሉ። እነሱ አድራሻቸውን ሰጥተው በእኛ በኩል የተመደቡ ጠበቆች እንዲያገኟቸው ተደርጓል። ሌሎችም ሂደት ላይም ያሉ አሉ። በዚህ አጋጣሚ ከዚህ ጋር ተያይዞ ከ ሰራተኞቹ የታገዱበትን ምክንያት ለማጣራት እግዳቸው በተጻፈበት ደብዳቤ ላይ ባሉ የስልክ ቁጥሮች ደውለን ሊነሳልን አልቻለም። በቤተ ክርስቲያኗ ተፈጥሮ በነበረው ችግር ምክንያት ቅዱስ ሲኖዶሱ ከጥር 29 እስከ የካቲት 12 2015 ዓ ም የታሰበውን የነነዌ ጾም ወቅት አስመልክቶ ያቀረበውን የጥቁር መልበስ ጥሪ የተቀበሉ በርካታ ሰዎች ላይ በተለያዩ ቦታዎች እስር፣ ወከባ፣ ከስራ ቦታና አገልግሎት መስጫ ቦታዎች ማግለል ተፈጽሟል ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌላው የሰብአዊ መብት ተሟጋች ድርጅት የኢትዮጵያ ሰብአዊ መብቶች ጉባኤ መግለጻቸው ይታወቃል። በሌላ ተያያዥ ዜና ህገ መንግስታዊ ሥርዓትን በኃይል በመናድና ህብረተሰቡን ለሽብር በማነሳሳት ወንጀል ጠርጥሬያቸዋለሁ በማለት ፖሊስ ሰኞ የካቲት 6 2015 ዓ ም ፍርድ ቤት አቅርቧቸው ለትናንት የካቲት 14 ተለዋጭ ቀጠሮ የተሰጣቸው መምህር ምረት አባሰፋና በቤተ ክርስቲያኗ የወጣቶችና ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨን ዘሪውንን ጨምሮ አምስት ተጠርጣሪዎች ትናንት ከእስር መለቀቃቸውን ከጠበቆቻቸው አንዱ የሆኑት ዲያቆን ዘካሪያስ ተናግረዋል። ተጠርጣሪዎቹ የተለቀቁት ፍርድ ቤት ውሳኔ ከመስጠቱ በፊት እንደሆነም ነው የገለጹት። ትናንትና በጠዋቱ ክፍለ ጊዜ ወደ አራት ሰዓት ተኩል ጀምሮ ክርክር ተካሄደዋል። በነበርምረ ሰፋ መዝገብ እንግዲህ ፍርድ ቤቱ ይህንን ክርክር ከሰማ በኋላ ብይን ለመስጠት ለዛሬ ለአስራ አምስት ጠዋት ሲቀጥሮ ነበረ። ይህ በሆነበት ሁኔታ በእርግጥ ከሰዓት በኋላ ደግሞ የነፌበን መዝገብ ክርክር ሊቀጥል ታስቦ ነገር ግን በችሎቱ ሰዓት መጣበብ ምክንያት ለዛሬ ክርክሩ ባዳሪ ተይዞ ነበረ። ነገር ግን በትናንትና ከሰዓት በኋላ ወደ አስራ አንድ ሰዓት በኋላ በተሰማው ዜና ያው ፖሊስ ከአባቶች ጋር በተደረገ ንግግር ይመስላል ፖሊስ በገዛ ፍቃዱ በፌዴራል ፖሊስ ወንጀል ምርመራ የነበሩ በነ መምህር መረጣ ባሰፋ እንዲሁም በዘርስቨን ዘሩ እንዲሁም በነ ዳቆን ዮሴፍ ከተማ ያሉ ሌሎችም ተጠርጣሪዎች በአጠቃላይ በፌዴራል ፖሊስ ወንጀል ምርመራ የነበሩ ተጠርጣሪዎች ማታ ላይ ተለቀው ወደ የቤታቸው ገብተዋል ማለት ነው። ፖሊስ በተጠርጣሪዎቹ ላይ የጀመረውን ምርመራና የክስ ሂደት ማቋረጡን ለፍርድ ቤቱ እንዳሳወቀም ጠበቃና የሕግ አማካሪው ዲያቆን ዘካርያስ ወዳጅ ተናግረዋል። በመምህር ምረትአብና በወይዘሪት ፌቨን ስም በተከፈቱ ሁለት መዝገቦች ስር ካሉ 12 ተጠርጣሪዎች መካከል ሰባቱ አስቀድመው በዋስትና መፈታታቸው ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲን በወቅታዊ ጉዳይ ላይ ላተኮረ ዘገባው አመስግኜ ወደ ዓለም አቀፍ ርዕሰ ጉዳይ ወስዳችኋለሁ። ወደ ናይጄሪያ የሚያዘልቅናል። በአፍሪቃ በህዝቧ ብዛት ቀዳሚውን ስፍራ የያዘችውና በተባባሰው የጸጥታና የምጣኔ ሀብት ቀውስ ውስጥ የምትገኘው ናይጄሪያ አዲሱን ፕሬዚዳንቷን ለመምረጥ የፊታችን ቅዳሜ ወደ ምርጫ ጣቢያዎች ታመራለች። ከጥሬ ገንዘብና የነዳጅ እጥረት ጋር ተያይዞ የተፈጠረው ውጥረት ሰዎች ድምፃቸውን የሚሰጡበትን ሁኔታ ይወስነዋል በሚልም እየተነገረ ነው። ቲሞቲ አቤዙ ከአቡጃ ናይጄሪያ ያደረሰንን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። በ24 ዓመታት ውስጥ ትልቅ ፉክክር የሚታይበት የናይጄሪያ ፕሬዚደንታዊ ምርጫ ተቃርቧል። በመራጮች ትልቁ መሆኑ የተነገረለት 93.4 ሚሊዮን ናይጄሪያውያን ለመምረጥ ተመዝግበዋል። ከዚህ ውስጥ ከአስር ሚሊዮን በላይ የሚሆኑት አዳዲስ መራጮች ሲሆኑ አብዛኞቹ ወጣቶች ናቸው። ይህ በመሆኑ ታዛቢዎች ይሄኛው ምርጫ ከእስከዛሬዎቹ ሁሉ የተለየ መሆኑን ይናገራሉ። ታዛቢዎቹ ፒተር ኦቢ የአዳዲሶቹን መራጮች ድምፅ በተሻለ ሁኔታ ሊያገኙ እንደሚችሉም ገምተዋል። ፕሬዝደንታዊ ምርጫ በሁለቱ ዋና ዋና ፓርቲዎች መካከል ብቻ በተመደበለት አገር ኦቢ ሶስተኛ አማራጭ ሆነው መቅረባቸው ስጋት መፍጠሩን ባለሙያዎች ይናገራሉ። የአቡጃ ነዋሪ ጄሰን ኦንዊ እንደሚሉት ኦቢ ለስራው የተገቡ ሰው ናቸው ይላሉ ለእኔ እኚህ ሰው ከምንም የጸዱ ናቸው እኔ ላይ የምታሰሙት አንዳች ክስ ካለ እስኪ ወዲህ በሉና ልመልከተው እያሉ ነው እስከ ዛሬ አንድም ሰው አንድም ክስ አላመጣባቸውም ድምፄን ለፒተር ኦቢ የምሰጠውም ለዚህ ነው ኦቢ የኢኮኖሚ ታድሶና ለሚዛናዊ የመንግስት ወጪ እንደሚሰሩ ቃል ገብተዋል። ይሁን እንጂ የሚወዳደሩት በናይጄሪያ ፖለቲካ ስራቸውን ከተከሉ ትላልቅ አካላት ጋር ነው። ቦላ አህመድ ቲኒቡ ፖለቲካውን በመዘወር የሚታወቁ የገዢው ፓርቲ እጩ ናቸው። የደህንነት ችግርን በማስወገድና የተሰናባቹን ፕሬዚደንት ማህሙድ ቡሃሪን ፖሊሲ እንደሚቀጥሉበት ቃል ገብተዋል። የትልቁ ተቃዋሚ የህዝቦች ዲሞክራቲክ ፓርቲ እጩ የሆኑት የቀድሞው ምክትል ፕሬዝደንት አቲኩ አቡባከርም ሌላው ተፎካካሪ ናቸው። የእሳቸው ደጋፊዎች ያላቸው የተካበተ ልምድ የተሻሉ ተመራጭ ያደርጋቸዋል ይላሉ። ናይጄሪያ እጅግ የተስፋፋውን የጸጥታ ችግር ለመቋቋምና በአፍንጫው የተደፋውን ኢኮኖሚ ለማቃናት እየታገለች ነው። ባለሙያዎች ግን በዚህ ጊዜ ያለውን የመራጮች ድምፅ የሚወስነው እሱ ብቻ አይደለም ይላሉ። የዲሞክራሲና ልማት ማዕከል ዳይሬክተር ኢዳያት ሀሰን ከነዚህ አንዱ ናቸው። የነዳጅ ዘይት አምራች በሆነችው ናይጄሪያ ያለው የነዳጅ እጥረትና የሀገሪቱ ገንዘብ ኔራ እጥረት አሁን በሀገሪቱ ያለውን ጠቅላላ የምርጫ ስርዓት እየቀየረው ነው። ሰዎች እንዴት እንደሚመርጡ ትንሿ ነገር ሳትቀር ለውጥ በምታመጣበት እጅግ ተቀራራቢ ፉክክር በሚካሄድበት የምርጫ ቀን ለማየት የምንጠብቀው ነገር የተለየ ነው። የናይጄሪያ ማዕከላዊ ባንክ የጥሬ ገንዘብ እጥረት ያስከተለውን ችግር ለማስተካከል የገንዘብ ልውውጥ ታድሶ እያደረገ ነው። ብዙዎቹ እጩዎች ማዕከላዊ ባንኩ የገንዘብ ለውጡን ቀነ ገደብ እንዲያራዝም ቢጠይቁም በፕሬዚደንት የሚደገፈው ባንክ ግን ፈቃደኛ አልሆነም። የአቡጃው ነዋሪ አልዩ አብዱላሂ በጥሬ የገንዘቡ ፖሊሲ ለውጥ እየተቸገሩ መሆኑን ይናገራሉ። ከሶስት ቀናት በፊት የገንዘብ ጉዳይ ለውጡ በብዙ አካባቢዎች ብጥብጥ እንዲቀሰቀስ በማድረጉ ሁለት ሰዎች ሞተዋል። እኔም እዚህ አፍንጫይ ላይ የሚታየው ቁስል በዚያን ቀን የቆሰልኩት ነው። በምርጫው ሂደት በብዙ አካባቢዎች የምርጫ ሰራተኞች ጥቃት እየደረሰባቸው ነው። በሚሊየን የሚቆጠሩ ሰዎች ለምርጫው እየተዘጋጁ ባሉበት ወቅት ግጭት ሊፈጠር ይችላል የሚል ስጋት መኖሩም ተመልክተዋል። ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የመጽሔቱ የመጨረሻ ዓለም አቀፍ ርዕሰ ጉዳይ ደግሞ አፍሪቃን በመጎብኘት ላይ ያሉትን ቀዳማዊት እመቤት ይመለከታል። የዩናይት ስቴትሷ ቀዳማዊ እመቤት የአፍሪቃ ጉብኝታቸውን ዛሬ ከናሚቢያ ጀምረዋል። ዶክተር ጂል ባይደን ቀዳማዊት እመቤት ከሆኑ በኋላ አፍሪካን ሲጎበኙ ይህ የመጀመሪያቸው በሆነው ጉዞ ናሚቢያ ገብተዋል። የዩናይት ስቴትሷ ቀዳማዊት እመቤት ደቡብ ምዕራብ አፍሪካዊቱን አገር ከጎበኙ በኋላ ወደ ምስራቅ አፍሪካዊቱ አገር ኬንያ ያቀናሉ። በጉብኝታቸውም የሴቶችን አቅም በሚያጎለብቱ የህፃናት ጉዳዮችና የአህጉሪቱን የተለያዩ ክፍሎች ክፉኛ በጎዳዩ የምግብ ዋስትና እጦት ዙሪያ ያተኩራሉ ነው የተባለው። የአሜሪካ ድምጿ የዋይት ሃውስ ዘጋቢ አኒታ ፓዋል ያጠናቀረችውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። ዶክተር ባይደን በዚህ ጉዟቸው ባለፈው የአውሮፓውያኑ 2022 ዓ ም በተካሄደው የዩናይት ስቴትስና የአፍሪቃ መሪዎች ጉባኤ የተወጠኑን የሚያጠናክሩ ሲሆን ፕሬዝዳንት ባይደን ዩናይት ስቴትስ በአፍሪቃ አቀፍ ጉዳዮች ከአፍሪካ ጋር ለመሆን ያላቸው ቁርጠኝነት ሌላ ማሳያ ነው ሲሉ የዩናይት ስቴትስ ብሔራዊ ደህንነት ምክር ቤት የአፍሪቃ ጉዳዮች ከፍተኛ ዲሬክተር ጁድ ዴቨርሞንት ትላንት ማለዳ ላይ ለጋዜጠኞች በሰጡት አስተያየት አመልክተዋል። ጅል ባይደን ዳግማዊ መቤት በነበሩበት ማለትም፣ ባለቤታቸው ጆ ባይደን ምክትል ፕሬዚዳንት በነበሩበት ወቅት እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ ም ዳዳብ ኬንያ በሚገኘው በአፍሪቃ ትልቁ የስደተኞች መጠለያ ጣቢያ ተገኝተው በአቅመ ደካሞች ላይ የሚደርሰው መከራ ትኩረት እንዲያገኝ ሲሉ ንግግር ያሰሙበትን ጨምሮ ለአምስት ያህል ጊዜያት ተመላልሰው አጉሪቱን ጎብኝተዋል። የሶማሊያ እናቶች ልጆች ይዘው አንዳንድ ጊዜ 15፣ 20 እና 25 ቀናት በእግራቸው በሚጓዙበት ወቅት ልጆቻቸው ለህልፈት የሚዳረጉበት ሁኔታ አለ። ስለሆነም አሜሪካውያንን የምጠይቀው እዚህ ያለ ሁኔታ እጅግ የከፋ ስለሆነ እጃቸውን እንዲዘረጉ ነው። ከናይሮቢ ጉዞአቸው አስቀድመው ዛሬ ናሚቢያ የገቡት ሚስ ባይደን ያቺ ሀገር ነጻነቷን ከተጎናጸፈችበት ከዛሬ ሶስት አስርት አመታት ወዲህ ዊንድሆክን በመጎብኘት የመጀመሪያዋ የዩናይት ስቴትስ ቀዳማዊ እመቤት ሆነዋል። በጉብኝታቸውም የሴቶችን አቅም በሚያጎለብቱ የሕፃናት ጉዳዮችና እንዲሁም የአህጉሪቱን የተለያዩ ክፍሎች ክፉኛ የጎዳው የምግብ ዋስትና እጦት ትኩረት እንዲያገኝ ያደርጋሉ ተብሎ ይጠበቃል። በሌላ በኩል ፕሬዚዳንት ባይደን ባለፈው የታሳስ ወር በአህጉሪቱ ያሉትን ችግሮች ለመቅረፍ የሁለት ቢሊዮን ዶላር የሰብአዊ እርዳታ ውጪ መመደባቸው ይታወሳል። የሚሰጠው እርዳታ ልጆችና ቤተሰቦች እንደተራቡ ውለው የማያድሩበት ሁኔታ እንዲፈጠር ያደርጋል። በዩናይት ስቴትስ ታሪክ ቀዳማዊ እመቤቶች በተለያዩ የዓለም ሀገሮች በሚያደርጓቸው ጉብኝቶች በአብዛኛው ፕሬዚዳንቱ ከሚያደርጓቸው ስትራቴጂያዊና የመንግሥታቸውን ፈርጣማ ጉልበት ከሚያንጸባርቀው ለየት ባለ አቀራረብ በንጽጽር እንዲታዩ እድል የሚሰጣቸው ነው። ይህም በከፊል ጅል ባይደን ራሳቸው እንደተናገሩት ቀዳማይ እመቤቶች የሥራ አስፈጻሚነት ሥልጣን ስለሌላቸውና በዩናይት ስቴትስ ሕዝብ ተመርጠው ወደ ሥልጣን እንደሚመጡት ባለቤቶቻቸው ባለመሆናቸው ጭምር ነው። ተመርጬ አልመጣሁም። ይሁንና የምጫወተው ድርሻ ግን ነበረኝ። እንደ ትዳር አጋር የሀገራችንን ህዝብ በጋራ እናገለግላለን አይደለም። በልባቸው ያደረውን ተስፋ እናያለን። በጎረቤቶች መካከል የሚፈጸሙ ትናንሽ የርህራሄ ድርጊቶችና የልግስና ተአምራትንም እንመሰክራለን። ማህበረሰቦች ወደ አንድነት ሲመጡ ምን ሊፈጥሩ እንደሚችሉም እንረዳለን። ከራሳችን በላይ ለሆነ ዓላማ ስንቆምና ስንሰራም ምን ያህል ለውጥ ማምጣት እንደምንችልም እናውቃለን። በተጨማሪም የዩናይት ስቴትስ ቀዳማዊ እመቤቶች በአጠቃላይ በአፍሪካ ጥሩ ተቀባይነት አላቸው። ይህም እንደ አንዳንድ የፆታና የታሪክ ጥናት አዋቂዎች እይታ ከፕሬዚዳንቱ የተሻለ እድል ስለሚያስገኝላቸው ነው ከፖለቲካ መሪ ይልቅ እርምጃቸው አንዳች አሳሪ ገመድ እንደማይኖረው ለሚታመኑት ፖለቲከኛ ላልሆኑት ቀዳማዊ እመቤቶች ሞቅ ያለ አቀባበል ያጎናጽፋል። ዊንድሆክ ሆክ እንደ ገቡም የናሚቢያን ፕሬዚዳንት ሃጊ ጌንጎን እና ባለቤታቸውን ቀዳማዊ እመቤት ሞኒካ ጌንጎስን አግኝተው ያነጋገሩት ዶክተር ባይደን በቀጣይ ጉዟቸውም ወደ ኬንያ ያቀናሉ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ዲሞክራሲ በተግባር ነው፣ በቀጥታ የምንዘልቀው። የወላይታ ዞን ህዝበ ውሳኔ ውጤትና ውዝግቡ ይላል የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 29 2015 ዓ ም ያስፈጸመውን ውሳኔ ህዝብ ውጤት ይፋ ሲያደርግ የምርጫ ህግ ጥሰት ተፈጽሞበታል የተባለውን የወላይታ ዞን ውጤት ግን አለማጽደቁ ተመልክቷል። የዛሬው ዲሞክራሲ በተግባር መሰናዳችን ታዲያ በህዝብ ውሳኔው ሂደትና ውጤቱ እንዲሁም በክልሉ ቀጣይ ሁኔታ ላይ ትኩረት ያደረገ ነው። በጉዳዩ ላይ ትንታኔ የሰጡ ባለሙያዎችን ሀሳብ አካቶ ዘገባ ያጠናቀረው ዮናታን ዘብዲዎስ ሙሉን እንዲህ ያቀርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በጥር ወር መጨረሻ በደቡብ ክልል ስር በሚገኙ ስድስት ዞኖች ማለትም በኮንሶ፣ በደቡብ ኦሞም፣ በወላይታ፣ በጋሞ፣ በገዲዮ በጎፋ እንዲሁም በአምስት ልዩ ወረዳዎች በቡርጂ በባስኬቶ በአለ በአማሮና በደራሽ ላይ ያካሄደውን ህዝበ ውሳኔ ውጤት ከአንዱ በስተቀር ይፋ አድርጓል። በወላይታ ዞን የተደረገውን ውሳኔ ህዝብ በተመለከተ ግን የሂደቱን ህጋዊነት ለማረጋገጥ አዳጋች ሁኔታ መፈጠሩን ያስታወቀው ቦርዱ በምርጫ ህጉና አግባብነት ባላቸው መመሪያዎች መሰረት እንደ ከባድ የአሰራር ጥሰት የሚቆጠሩ ተግባራት በመገኘታቸው ተጨማሪ ምርመራ እንዲደረግ ማዘዙን አስታውቋል። ቀድሞ በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር የነበሩትና የደቡብ ክልል ፖለቲካን በንቃት የሚከታተሉት አቶ ዳዩ ሞዳለም አጠቃላይ የውሳኔ ህዝቡን ሂደት በተመለከተ በሰጡት አስተያየት የአንድ ፓርቲ ፍላጎት የተንጸባረቀበት ነው የሚል እምነት አላቸው። ስለዚህ ያው ገዢው ፓርቲ በወሰነው መሰረት የተካሄደ ነው ማለት እንችላለን። በዛ ገዢው ፓርቲ ካድሬዎች አሰማርተው ከክልልም ባለስልጣናት አሰማርተው ቅስቀሳ ሲያደርግ ነበር። ለምን እንደሆነ ብዙም ግልጽ አይደለም። ያው ተቃዋሚ በሌለበት ዞሮ ዞሮ ከፌዴሬሽን ምክር ቤት የተሰጠውን ግዴታ ነው ምርጫ ቦርድ በምርጫ ህግ መሰረት ስነ ስርዓት አሟልቶ እንዲካሄድ ያደረገው። በብዙ ቦታ ያው የድጋፍ ድምፅ እንዳለ ተገልጿል። በብልጽግና ፓርቲ የደቡብ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጥላሁን ከበደም በምርጫው የፓርቲው ጣልቃ ገብነት አለ ተብሎ የሚቀርብባቸውን ክሳት ጣጥለዋል። በመሰረቱ ፓርቲ ጫና እዚህ ውስጥ ምንም የለም። የህዝቡ ከታች ከቀበሌ ጀምሮ በምዕራፍ አንድ እንዴት እንደተደራጀ የሚለው የመደራጀት ሀሳብ ለህዝቡ ቀርቦ አንድ ዞን ለብቻ ወይም ደግሞ አንድ ልዩ ወረዳ ለብቻ መዋቅር መሆን አይጠቅመንም፣ እንደማይጠቅመንም አይተናል። ስለዚህ ሰብሰብ ብለን እንደራጀ የሚለው ሀሳብ ገዢ ይሆናል። ከማን በህዝቡ በራሱ። በዋቸሞ ዩኒቨርሲቲ የዱራሜ ግቢ የውጭ ጉዳይ ፖሊሲና የዲፕሎማሲ መምህርና ተመራማሪ አቶ አበራ ሄብሶ በምርጫው ፍትሃዊነትና ዲሞክራሲያዊነት ላይ አስተያየት ለመስጠት ጥናት እንደሚያስፈልግ ጠቁሟል። ምርጫው ምን ያህል ፍትሃዊ ነው፣ ታማኝ ታማኝነት ነው፣ ግልጽ ነው፣ ነጻ ነው የሚለው ነገር ይህ ደረጃ ይጠይቃል። ፈትሸ የምትለው ነገር ነው። አቶ ዳያሞ መንግስት ክልሉን ለሁለት ለመክፈል ወስኖ የተደረገ ምርጫ ስለነበረም የተለየ ውጤት እንዳልጠበቁ ተናግረው ህገ መንግስታዊ ስርዓት ግን ያልተከበረበት መስሎ ተችተዋል። ህገ መንግስቱ የሚለውም ዝም ብለን ስናየው ብሔር ብሔረሰቦችና ህዝቦች በማንኛውም ጊዜ ራሳቸው ክልል ያቋቁማሉ ይላል። ብሔር ብሔረሰቦችና ህዝቦች የሚለውና ዞን የሚለው አንድ ተደርጎም የታየበት መንገድ አለ። ህግ እንደዛ አይልም። ጥያቄውን ራሱ ማቅረብ የነበረበት ብሔር ብሔረሰብ ወይም ህዝብ ነው ነው እና ግን ሲደረግ የነበረው ምንድን ነው? ዞን ምክር ቤቶች ነው የሚለው ዞኖች ብሔር ብሔረሰብ ባለ አንድ ብሄረሰብ እንኳን አሉ ይባል፣ ዞን ዞንና ዞን አስተዳደራዊ መዋቅር አስተዳደራዊ መዋቅሩን ህጉ ደግሞ ምን ይላል? የክልሉ ምክር ቤት እንደ አስፈላጊነቱ የህዝቦችን አሰፋፈር መሰረት ያደረገ ዞኖችና ልዩ ወረዳቸው ያቋቁማሉ ይላል። ስለዚህ ከህገ መንግስቱ አኳያ ከሄድን ይሄ አንደኛው ችግር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ህዝብ ባካሄደባቸው 11 መዋቅሮች በመራጭነት ከተመዘገቡ ከ3 ሚሊዮን ውስጥ አንድ ሚሊዮን አካባቢ የሚገኘው በወላይታ ዞን ሲሆን ከ3771 ምርጫ ጣቢያዎች ውስጥ 1112 ጣቢያዎች ያሉት በወላይታ ዞን ነበር። በመሆኑም ምርጫ ቦርድ የሌሎችን አምስት ዞኖችና አምስት ልዩ ወረዳዎችን ውጤት ሲያጸድቅ የወላይታ ዞን ውጤትን ተፈጸመ ባሏቸው 15 ሴቶች አለማጽደቁን ገልጿል። አቶ ዳያሞ የጥሰቶቹ ብዛት ጥያቄ ውስጥ የሚከት ነው ይላሉ። ምርጫ ቦርድ ከዘረዘረው ዝርዝር አንጻር ሊጸጥቅ የሚችልም አይመስልም። ግን ለውጥ የለውም። ቅድም እንዳልኩ ኦልሬዲ ተካፍሎ እየተሰራ ነው። የቀረው ያ ውጥቅ ቢሆንም ምክንያቱም ለወላይታ ለብቻው አይደለም። ከአጠቃላይ ህዝብ ብዛት ጋር ይደመርና አብዛኛው መርጧል በሚል የሚያልፍ ይመስለኛል። ከፕሮሲጀር አንጻር ብዙም ለውጥ ያለው አይደለም። ፖለቲካሊ ግን በጣም ትርጉም አለው። ፖለቲካ ያለው ምንድን ነው? ፖለቲካ ሌጂቲመሲ በምንለው ቅቡልነት አንጻር ወላይታ ውስጥ የህዝብ ፍላጎት ዝቅተኛ ነበር የሚል አንድምታ አለው። ስለዚህ ነገ ህዝቡ መርጦ ነው ወዶ ነው የሚሉ ነገሮች አስቸጋሪ ነው የሚሆኑት። ወላይታ ብቻውን የመደራጀት እንጂ ከሌሎች ጋር የመደራጀት ፍላጎት የለም የሚሉ አካላት የክልሉ መንግስት ይወቅሳሉ። አቶ ጥላሁን ግን ይህንን አይቀበሉትም። አንዳንድ አካባቢ ላይ አንዳንድ ዞኖች ለብቻቸው እንደራጀ የሚሉ አሉ። ይሄ አንድ ዞን ለብቻው ክልል ለመሆን የሚለው ጥያቄ የህዝብ ህገ መንግስታዊ ጥያቄ ነው፣ ግን አይጠቅሙም። ህዝብ በተለይ አካባቢ የደቡብ ክልል ብልጽግና ፓርቲ ፍላጎት ነው ብለው የእናንተን ስም ያነሳል እንግዲህ ህዝቡ በፈለገው ይሄ የሚለውን ሀሳብ ሰጠን እንጂ ተገዳችው ወሰደ የሚል ነገር የለም። ይሄ ከእውነት የራቀ ውሸት ነው፣ ማስመሰል ነው። ለብቻችን መደራጀት እንፈልጋለን የሚሉ እንዳሉ ሁሉ በአንድነት መደራጀት የሚደግፉም አሉ። የዋቸሞ ዩኒቨርሲቲ የውጭ ጉዳይ ፖሊሲና የዲፕሎማሲ መምህርና ተመራማሪም አቶ አበራህ ቢሶ አንዱ ናቸው። ተቀራራቢ ዞኖችን በአንድ ክልል ማደራጀት አግባብነት ያለው ነው ብለው እንደሚያምኑ ተናግረዋል። ዳሩ ግን ፍትሐዊነትን ማረጋገጥ እንደሚገባም ገልጿል። ቤቱ ነው የሚያዋጣው ካልከኝ አንዱ ሆኖ በአንድ ሴት በዳበረ በሼርድ አይደለም። እንደ ደቡብ እንደ ኢትዮጵያም ብዙ ብዙ ብሔር ብሔረሰብና ህዝብ ቢኖሩ እንኳን ዳይቨርሲቲ ቢኖሩ እንኳን ሼርድ የሚሆኑ ቫልዎች ብዙ አሉ፣ በጣም ብዙ አንድ የሚያደርጉ በጣም ብዙ። ስለዚህ እነሱን ቫልዎች ለመሸርሸር እንዳይፈጥር ትኩረት ተሰጥቶ በጥንቃቄ መታየት ይኖርበታል። አቶ ዳያሞ በበኩላቸው ከፈረሰው ክልል አዳዲስ የሚመሰረቱ ክልሎች መውሰድ ያለባቸው ትምህርቶች አሉ፣ በማለትም ተናግሯል። በአንድ ፓርቲ የሚደራጅ ነገር ዘለቄታ የለውም። ፓርቲ ውስጥ ትንሽ ነገር ሲመጣ አሁን በቃ የሚከላከልለት የኔ ነው የሚል ሌላ አካል የለም። ስለዚህ ፓርቲ ውስጥ በፓርቲ ላይ የተመሰረተ ተቋም ችግሩ ይሄ ነው፣ በአንድ ፓርቲ ላይ ስለተቋቋመ ነው። ሲቪል ቢሮክራሲውን ራሱ በእግሩ ለማቆም መከራ ነበር የምናየውና ብዙ ጊዜ መዋቅር ይሰራል። ራሱ የክልል መስሪያ ቤቶች መዋቅር ስንሰራ ዛሬ ሲፈርስ፣ ነገ እንትን ስታደርግ፣ ሁለት ስታዋህድ፣ ምን ስታደርግ መንግስት መሆን አቅቶት በፓርቲ ሲዘወር የቆየ ነው። የዮናታን ዘብዲዮስ ሲያጠናቀረውን ዘገባ ነበር የተከታተላችሁት። በድረገጻችንና ገጻችንና በማህበራዊ ገጾቻችን ላይ ታገኙታላችሁ። የዛሬውን እዚህ ላይ ያበቃን። መልካም ምሽት ደናደሩ። ነገ እንገናኝ። প্ৰতি <laughs> তদ